የወጣቶች ዓለም የ24 ዓመቱ ወጣት ራጄ ዲንሳ ራሳቸውን ችለው መጸዳዳትና መንቀሳቀስ የማይችሉ አረጋውያንና የአእምሮ ሕሙማን የተጠቀሙባቸውን አንሶላዎችና ብርድ ልብሶች ያጥባል። በራሳቸው መመገብ የማይችሉትን ይመግባል። ይህ በቀን የ24 ሰዓት በሳምንት የሰባት ቀናት ሥራው ነው ራጄ ዲንሳ የበጎ ፈቃድ አገልጋይ ነው። መጀመሪያ አመጣቴ እንግዲህ ዛሬ አመት የገቢ ማሰባሰቢያ ዝግጅት አዘጋጅቶ ነበር መጋቢት ስድስት መቄዶኒያ ለአንድ ሳምንት ያክል በጎ ፈቃደኞች የምንፈልጋለን ማስታወቂያ አይቼ ሁሉ ካለኝ ስራ ላይ ነው እንዳጋጣሚ ለአንድ ሳምንት ብቻ ለማገልገል ዝግጅቱ ካለቀ በኋላም የሚረዱት ሰዎች የነበራቸው ነገር እና አሁን ያሉበት ሁኔታ ትንሽ ልብም የሚነካ በመሆኑ በዚህ ቤት ልቀርች እያለው አንደኛ መስራቹ የሚሰራው ስራ እዚህ የሚረዱት ደግሞ በጣም ምስኪኖች ስ ህይወት ሊያስቀረኝ ይቻላል። በእርግጥ መሰጠት ሊፈልግ ይችል ይሆናል። ውሳኔው ከባድ ነው። ማለት ብዙ ነገር ትተ በተለይ በወጣትነት ብዙ ነገር ሊያምር ና ይችላል። ነው ያው በፊት በተመላላሽነት ነበረ ሳ ገለግል የነበረው አሁን ላይ ግን ያው ሀያ አራት ሰዓት እዚሁም እያደርኩ ለዛ ነው እና ደብዳቤዎች በዋና ጸሐፊነት እየጻፍኩኝ ያዘጋጃለኝ ጎን ለጎን ደግሞ መቄዶኒያ ውስጥ በጣም ደካማ ራሳቸውን ችለው መጸዳዳት፣ መንቀሳቀስ የማይችሉ ዳይፐር ተጠቃሚዎች አሉና ወደ አምስት መቶ ናምበር ያንሶላ ወደ ሁለት መቶ ናምበር ልብስ በየለቱ ይታጠባል። በተራ ነው የምንሰራው። ይሄንን ነገር ቢሮ ውስጥ የሚሰራም ክሊኒክ ውስጥ የሚሰራም ተንከባካቢዎችም፣ ሁሉም ይሄ ተራ ስለሚደርሰው ብርድ ልብስ አንሶላም እንደዛ ተራ ላይ በሚደርስበት ጊዜ ያሱንም አጥ ጎብኚዎችን በሚመጡ ጊዜ በማስጎብኘት እጅ በማስታጠብም ካለብህ እጅ ማስታጠብ ይኖራል። ምግብ ማቅረብ ሊኖር ይችላል። ማጉረስም ማብላትም ሊሆን ይችላል። ጥፍር መቁረጥ፣ የተለያዩ ስራዎች፣ ብዙ ስራ ነው የምንሰራው። ከቅርብ ጊዜያት ወዲህ በበጎ ፈቃደኝነት ማገልገል በወጣት ኢትዮጵያውያን ዘንድ እየተለመደ መጥቷል። ወጣቶች ለህፃናት እንደ እርሳስና ደብተር የመሳሰሉ የመማሪያ ግብዓቶችን ሲያሰባስቡ ይስተዋላል። ለአጡና ለተቸገሩ አልባሳት ማሰባሰብም የበጎ ፈቃድ አገልግሎት እንደ ባህል ባልተለመደበት ሀገር ሲስፋፋ እየታየ ነው። ነብዩ ኢሳያስ የማኔጅመንት ኢንፎርሜሽን ሲስተም ባለሙያ ነው። በአንድ የመንግሥት ተቋም ውስጥ የሚያገለግለው ነብዩ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በሙያውና በቃል አቀባይነት ያገለግላል። እለቱ ቁጥራቸው እየጨመረ ቢሄድም እንግዲህ ካለኝ መረጃ እስከ መቶ አምሳ አካባቢ ወጣቶች አሉ። በድርጅት ውስጥ በተለያየ የአገልግሎት ዘርፍ ውስጥ ተሰማርተው የሚገኙ ወጣቶች አሉ። በማዕከል ውስጥ በዋነኝነት የረዳናቸው ያሉ አረጋውያን አሉ። አንድ ሁለት ደግሞ የአእምሮ ሚዋን አሉ። እነዚህን መንከባከብ መጠበቅ፣ ለእነሱ የሚያስፈልገውን ማንኛውን አገልግሎት መስጠት፣ የአልጋ ቁራኛ የሆኑ ሰዎች አሉ። በጣም ጥንቃቄ የሚያስፈልጋቸው፣ እነሱን ገላቸውን ማጠብ፣ የተለያዩ የሚያስፈልጋቸውን ነገር አቅርቦት መስጠት፣ ጤናቸውን መጠበቅ፣ እነዚህ እነዚህ ነገሮች በሙሉ ለአንድ ሰው የሚያስፈልጉት መሰረታዊ ነገሮች በሙሉ የሚከናወኑት በእነዚህ መልካም እና ጥሩ ራይ ያላቸው ወጣቶች አማካኝነት ስለሆነ ስራው ብዙ ነው። በኢኮኖሚክስ የመጀመሪያ ዲግሪውን የሰራው ወጣት ራጄ ዲንሳ የሚሆን ነቢዩ ኢሳያስ የበጎ ፈቃደኝነት አገልግሎት መንፈሳዊ እርካታ እንዳለው ይናገራሉ። በጎ ፈቃደኝነት አንደኛ ያው የሚያስደስት ነገር ነው፣ በእርግጥ ትሰራው። ስለዚህ አንድ ያው ደስታ ማግኘት ከፈለጉ ሊሰሩ የሚችሉት ነገር ነው። ምክንያቱም ገንዘብ ፍለጋ ወይም ሌላ እውቅና እንደዛ ሌላ ነገር ፍለጋ ሳይሆን እንደዚህ አይነት ስራ የሚሰራው ውስጥ ደስ እያለው ውስጥ ሲፈቅድ ነው። ያው በጎ ፈቃደኝነት ስለሆነ በጎ ነገር ለማድረግ ውስጥ ሲፈቅድ የምታደርገው ነገር በመሆኑ ማንኛውም ሰው ወጣትም ሆነ በማንኛውም ዕድሜ ክልል ያለ ሰው ሲያደርገ አንደኛ፣ ደስታ ትልቅ ደስታ ምስተማ በጥም ያው ከፈጣሪም ትልቅ ዋጋ ያስገኛል ብ አስባለሁ። እንደዚህ አይነት ነገር ነው። እንደ ወጣትነት ወደ ኋላ ማንነትን ስትመለከት አንተን ቴክ ኬር ሲያደርጉ ነበር፣ ሲንከባከሩ በትምህርትን በተለያየ ነገር በሚያስፈልግህ ነገሮች ሲንከባከቡ የነበሩ ሰዎች ነበሩ። አባቶቻችን፣ ወላጆቻችን፣ አስተማሪዎቻችን፣ ህብረተሰቡ፣ ማህበረሰቡ፣ የተለያየ ሰው በህይወት ውስጥ ኢንቮልቭመንት አለ። ያንን ዝም ብለህ መሬት ላይ የምጥለው ነገር አለ። ሰው ብቻውን የተፈጠረ ነገር ስላልሆነ እና ይህም ነገር ይመስለኛል ሰዎች ዲቮትድ ሆነው ወደኛና ወደ መሳሰሉት እነዚህ በጎ አድራጎት ቦታዎች ላይ ሄደው ዜጋዊ፣ ማህበራዊ እና በግል እንኳን ስናስበው ግዴታቸውን እየተወጡ ያሉት በበጎ ፍቃድ የምታገኘው በጎ ፈቃድ ለአንድ ሰው መልካምነትን ይሄ ነገር በገንዘብ ተለውጦ ቢሆን ኖሮ የምታገኘው ቤኔፊት ሊኖር ይችላል። ገንዘብ ከሚሰጥ ጥቅም የበለጠ ትልቅ የሆነ ይሄ የውስጥ እርካታ፣ ሜንታሊ ሳቲስፋይድ ትሆናለህ። ስፕሪቹዋሊ በመንፈስ በቃ የምትረካበት ሁኔታ አለ፣ በማገልገል ሰርቪስ በመስጠት ሰዎችን ሰርቭ በማድረግ በነፃ ሰዎችን ስላገለገል የምታገኘው ትልቅ የሆነ በረከት አለ ብዬ ፐርሰናል ያምናል። ይህም ይመስለኛል የውስጥ እርካታ ትልቅ የሆነ ደስታ ነው። ወጣት የውብነሽ ከበደ እንደ ራጄ ዲንሳ እና ነቢዩ ኢሳያስ የበጎ ፈቃድ አገልጋይ ናት። በአዲስ አበባ አውራ ጎዳናዎች የመንግስትና የግል ተቋማት እየተዘዋወረች ሌሎች ሰዎች በትርፍ ጊዜያቸው ድጋፍ እንዲያደርጉ ትወተውታለች። ይህ ዛሬ ነው። ወጣቷ በበጎ ፈቃድ አገልግሎት ላይ ከመሰማራቷ በፊት ወደ አረብ ሀገራት የመሄድ ፍላጎት ነበራት። ስራ ቤቶች ሊቅ ነ ቤተሰቦች የሆነዋል እንደኖረው ከነሱ ጋር ነው። ሊበላው መጠጣው ከነሱ ጋር ነው። በፊት ከምሰራቸው ስራዎች በ በጣ ውስጥ የረካውበት ስራ ቢኖር ይሄ ነው። አንደኛ ልቤ መሻት ነው፣ እግዚአብሔር የሰጠኝ። አረብ ሀገር ለመሄድ ብዙ ሞክሬ ያልተሳካልኝ፣ ብር ያለው ሰው ብቻ ነበር ድሃን የሚረዳ የሚመስለኝ። ግን እዚህ ምቅደሚያ ስመጣ አቶ ቢኒያም መርሁ ምንድን ነው ሰውን ለመርዳት ሰሞን ብቻ በቂ ነው ነው የሚለው። ዲፕሎማና ዲግሪ አያስፈልግም፣ ሀብታም መሆን አያስፈልግም። የልብ ቅንነትና ጥሩ አመለካከት ነው። በቃ ስለመቻ ስርካታ ማድንጨበታል። ከእግዚአብሔር ደግሞ የምታገኘውን ዋጋ ስታስበው ከምንም በላይ ነው። ራጄ ዲንሳ ትምህርቱን ትቶ ሙሉ ጊዜውን መስዋዕት ያደረገለት የበጎ ፈቃደኝነት አገልግሎት መልሶ የከፈለው ይመስላል። የሃያ አራት ዓመት ወጣት ምርቃት ቀለቡ ሆኗል። መቄዶን የሚያነሳቸው ሰዎች ጎዳና ላይ ወይ ሰው ሳንቲም ዘርፋሪ እየሰጣቸው የሚያልፋቸው አይነት ሰዎች ስለሆኑ እዚህ ከገቡ በኋላ ልክ ቤተሰብ ቢኖራቸው ወይ የሚደግፋቸው ሰው ቢኖራቸው የሚደረግላቸውን አይነት ድጋፍ እያገኙ ስላሉ ለኛ እንደ ልጃቸውም የሚጥሩ ምንም ነገር ለማዘዝ አይፈሩም፣ አያፍሩም። በጣም ነጻነት ተሰምቷቸው ነው እዛ ስተያዙ ምራሱ ሲመርቁ ነው የምታያቸው። የቀን በጣም መርቃቶች አሉ። ትላንት ያው የተገፋ የተታለሰው የነበረ መንቀሳቀስ የማይችል ሰው ድጋፍ ተደርጎለት በአሁኑ ሰዓት ያው ሲራምድ ወይ ቢሮ ውስጥ ገብቶ ሲሰራ፣ ክሊኒክ ውስጥም የሚሰሩ አሉ። በሹፍርናም እንደዛ የሚሰሩ የተለያዩ አሉ። ኢሳያስ ኢትዮጵያውያን ወጣቶች በትምህርትም ሆነ በስራ ላይ ቢሆኑም እንኳ በበጎ ፈቃደኝነት ላይ ለመሰማራት ቁርጠኝነት ብቻ ያሻቸዋል የሚል እምነት አለው። ተነሳሽነቱ እና ፍላጎቱ ካለ የማይደርስ ነገር የለም። ብዙ ጊዜ የኢትዮጵያን ሆነ የአፍሪካን የህይወት ዘይቤ ያኗኗር ዘይቤ ስትመለከተው ፈረንጆች ቢግ ፋሚሊ የሚሉት አይነት ነገር ልክ የዛ አይነት መተሳሰብን ይፈጥራል። አጎት አርቲስት ፍቅርን ትታያለ። በቃ ትክክለኛ ሰው የመሆንን ሚስጥር እዚህ ጋር ትመለከታለ። እና ደግሞ በህይወት ጉዞ ውስጥ የተለያየ ገጠመኞች አሉ። አንዳንዱ ሳክሰስፉል ወደ ላይ ሲወጣ፣ አንዳንዱም ደግሞ ወጥቶ የነበረ ሲወርድ ስለዚህ እዛ ላይ ብዙ የምትማራቸው ነገሮች አሉ። ተሰብስበው ማየቱ ራሱ የሚፈጥርብ ሌላ ነገር አለ። ከእነሱ የምትማረው ትልቅ የሆነ ራሱን የቻለ ትምህርት አለ። ሁለተኛ ደግሞ እንዲህ በማድረግ ደግሞ የሚሰማ መንፈሳዊም ሊሆን ይችላል፣ ትጋዊም ሊሆን ይችላል። የምታገኘው ትልቅ የሆነ እርካታ አለ። መቄዶንያ እንግዲህ ትልቅ ቦታ ተሰጥቶናል። ወደ ሰላሳ ሺህ ይችላል። አንድ ትልቅ ፕሮጀክት አስበናል። ፕሮጀክቱም እየተሰራ ነው። በዚህ አጋጣሚ ሰዎች ሄደው በተለይ በተለይ ጉልበት ያላቸው አቅም ያላቸው ገንዘቡም ያላቸው ማንኛውም የህብረተሰብ ክፍሎች ሄደው በዛ ቦታ ላይ የራሳቸውን አሻራ ቢጥሉ ያው በተረጂዎች ስም መጠየቅ ወዳለሁ። ስለዚህ ወደ አንድ ሺህ ሁለት መቶ አካባቢ አረጋውያን እና የአእምሮ ሙዋን ወገኖቻችን ከኛ ጋር አሉ። የበጎ ፈቃድ አገልግሎት ኢትዮጵያ ውስጥ ከግብረ ሰናይ ስራዎች ጋር ብቻ የተቆራኘ ይመስላል። በሌሎች አገሮች የበጎ ፈቃድ አገልጋዮች በአደጋ ጊዜ ሰራተኝነት፣ የጥገናና የማማከር ስራዎች ተሰማርተው ከፍ ያለ አስተዋጽኦ ሲያበረክቱ ይስተዋላል። የመኖሪያ መንደሮች ጸጥታን ያስጠብቃሉ። አውራ ጎዳናዎች፣ ወንዞችና የከተማ ክፍት ቦታዎችን ያጸዳሉ። በሙያቸው ለመንግስት ከክፍያ ነጻ አገልግሎት ሰጥተው የህዝብ ገንዘብን ከወጪ ይታደጋሉ። ድንበርና ባህር ተሻግረው የህክምና አገልግሎት ይሰጣሉ። ስደተኞችን ቋንቋ ያስተምራሉ። ስራ በማፈላለግም ይተባበራሉ። ራጄ ዲንሳ በኢትዮጵያ እየተለመደ የመጣው የበጎ ፈቃደኝነት ልግሎት ማደግ አለበት የሚል እምነት አለው። አሁንም ጥሩ እንቅስቃሴ ያለው ሰው የተሻለ ሲያደርግ እናያለን። ወጣቶች በተለይ በተለያየ መልኩ መጥተው እኛ ጋር ፍርድ ልብስ እንደዚህ የሚያጥቡ አሉ። ምንም አይነት ስራዎች እየተዘዋወሩ የሚሰሩ አሉ። በቂ የሚባል ቁጥር ላይ አልደረሰም። በእርግጥ ብዙ መደገፍ ያለባቸው አሉ። በጎ ፍቃደኝነት ለተቸገሩት ብቻ ሳይሆን እንደ ሀገርም የሚታሰበት ጊዜ አንዳንድ ጉዳዮች ላይ በበጎ ፍቃድ ማገዝ ይቻላል። አንደኛ ሀብትን ከመቆጠብ አንጻር የተሻለ ነው። ማነ ምክንያቱም በበጎ ፍቃድ አንድ ሰው ቢሰራው የሚጎልበት ነገር አይኖርም። ደስታው የሚገኘው ዋጋ እንዳለ ሆኖ ያ ለበጎ ፍቃደኛው ሊውል የነበረ ገንዘብም ሊሆን ይችላል፣ ወይ ጥቅማ ጥቅምም ሊሆን ይችላል ለሌላ ነገር መዋል የሚችልበት እድል ስላለ አሁንም ትንሽ በርከት ማለት ይኖርበታል። የመጓዛ ድርጅቶች አሉ መረዳት መደገፍ ያለባቸው እኛ ጋርም ቢሆን አሁን መኬዶኒያ ላይ በጣም አንድ ሺህ በላይ ሰዎች ስለሆኑ እየተረዱ ያሉት ሳረጋ ሮማን አሁን ያለው ቁጥርና፣ አሁንም አንድ በጎ ፍቃደኛ ለምጣቤት ቢሮም ሁልጊዜም ክፍት ነው። ምክንያቱም ይሄ የሚያሳየው ገና መሆኑ ነው። የዛሬው መሰናዷችን ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።